የኢትዮጵያ አየር መንገድ ሰራተኛ የነበረው ዝናቡ ታከለ ያንን ስራውን ትቶ ኑሮውን በሰበታና ኦሎንኮሚ ከተማ የኦዳን ችግኝ በማፍላትና በማከፋፈል ላይ የመሰረት ወጣት ነው። በዚህ የክረምት ወቅት ብቻ ለሽያጭ ካቀረባቸው ሰላሳ ሺህ ችግኞች አንድ ሚሊየን አምስት መቶ ሺህ ብር ገቢ ያገኘው ወጣት ዝናቡ ስራና የገቢ ምንጭ ከመፍጠሩም በተጨማሪ ኦዳን የማስተዋወቅ ዓላማም ሰንቆ እየተንቀሳቀሰ ያለ ወጣት ነው። ወጣት ዝናቡ ታከለ ተወልዶ ያደገው በሕፃንነቱ የቀረጸውን ትምህርቱንም የጀመረውና የተከታተለውም በምዕራብ ሸዋ ዞን ሚዳ ቀኝ ባለሚ ከተማ ነው። የሁለተኛ ደረጃ ትምህርቱን እንደጨረሰ በአዲስ አበባ ዩኒቨርሲቲ የሂሳብ ትምህርት ተከታትሏል። ሁለተኛ ዲግሪውንም በንግድ ስራ አመራርና በስነ መለኮት ሰርቶ ተመርቋል። ዝናቡን፣ ለመሆኑ ዝናብ ጠብቆ እንዲኖር ወዳ ደረገው ዝናብ ጠሪ ስራ ምን ወሰደው? የኦዳ ዛፍ ወይ ደግሞ የህይወት ዛፍ የሚባለው በኦሮሚያ ባንዲራ ላይ ያለው ትልቁ ዛፍ ነው። እሱ ዛፍ ከሚዲያ ነው የሰማሁት ሰላማዊ ዛፍ መሆኑን። እንዴት ነው ሰላማዊ ዛፍ የሚባለው? የጦር መሳሪያ እስሩ አይገባም። እስሩ ውሸት አይወራም። የእውነት ዛፍ ነው። በተፈጥሮ የከበረ ዛፍ ነው። እባብ እስሩ አይኖርም ዘንዶ ስሩ አይኖርም። የወባ ትንኝ እንኳ ስሩ አትናደፍም። እና እንደዚህ የሰላም ዛፍ የሆነው የእርቅ ዛፍ የሆነው የእርቅ ዛፍ ሲባል ሰው እንኳ ሰውን ገድሎ ዛፉ ስር ከገባ እዛ ሰው ላይ ችግር አይደርስበትም። እንዲታረቅ ጉማ ከፍሎ እንዲታረቅ ይደረጋል እንጂ ሰው ያ ሰው አይጎዳም። እና የእርቅ ዛፍ ነው። እንደዚህ አይነት የእርቅ ዛፍ የሆነ የአካባቢን የአየር ጸባይ የሚያስተካክል ዛፍ ለምንድን ነው የማይሰፋው? በማለት ነው እሱን ዛፍ ለማስፋፋት የወጣሁት። እና እሱን ዛፍ ከማስፋፋት በተጨማሪ ደግሞ የራስ ስራ ሰው ሲኖረው የተሳካ ነው የሚሆነው ተቀጣሪ የሆነው ጡረታ ከመጠበቅ የራስን ወደፊት የገንዘብ አቅም በራስ መገንባት የተሻለ ሆኖ ስላገኘውት የአየር መንገድን መልቀቅ ች ያለው ዝናቡ የኦዳን ዛፍ ለማብቀል ብዙ ጥረት እንዳደረገም ይናገራል። ሀሳቡን ከሚዲያ ሰማው። ከዛ ከሰማው በኋላ ሙከራ ነው የገባሁት። ፍሬው እንዲላክልኝ አደረግኩ። አንድ ጓደኛ ል ነበረ። እሱ የኦዳ ዛፍ የኦዳ ከለቻ ዛፍ ፍሬ ላክልኝ ولدتي شيئا انت كمت وروست مكره ساكة እኔም ለሙከራው መሳካት ብዙ መጽሐፍት አንብቤ ያለው በተለይ አዲስ አበባ ዩኒቨርሲቲ ያዘጋጀውን ከእጽዋት አበቃቀል ላይ የተሰራ ሪሰርች አንብቤ ያለው እና እሱን አንብቤ 2009 ዓ ም ጥቅምት ወር ውስጥ ኦዳ ዛፍ በቀለ ኦዳ ችግኝ በቀለ በጋራ የመኖሪያ ቤት አራተኛ ፎቅ ላይ የኦዳን ችግኝ በማብቀል የጀመረው ወጣት ካቻምና በ2009 ዓ ም መሬት ተከራይቶ ነበር። ተክሉን ለማስፋፋት የብዙ የመንግስት መስሪያ ቤቶችና የግል ድርጅቶችን ድጋፍ ጠይቋል። ያን ያንኳኳ በር ሁሉ ግን አልተከፈተለትም። ከ2009 ጀምሮ በሁሉም የመንግስት መስሪያ ቤቶች ጋር ደብዳቤ አስገባው። እንዴት ነው ደብዳቤ ያስገባሁት? ይሄ ዛፍ ባንዲራ ላይ ነበረ ስናየው የነበረው። አሁን ግን ለማብቀል ያደረግኩት ሙከራ ተሳክቶልኛል እና እንድናስፋፋው እርዳታ ይደረግልን። እኔ የመንግስት ሰራተኛ ነኝ፣ ምንም ቦታ የለኝም። ዘር ሰብስቤ ያለው እንድናስፋፋ ጠይቄ ነበረ። ከዛ ውስጥ የኦሮሚያ ዱር እንስሳት ሀብት እርዳታ አድርጎልኝ በሰበታ ከተማ እዛ ወደ አስራ ሁለት ሺህ ችግኝ አፈላን። ኦሎንኮሚ ላይም ችግኝ ጣቢያ መሰረት ለሁለት አመት ወጪ እንጂ ገቢ አለማግኘቱ ወጣት ዝናቡን ተስፋ አላስቆረጠውም የኦዳ ዛፍ ችግኝ እንደሚያፈላና ና ለገቢያም እንደሚያቀርብ ለማስተዋወቅ ህብረተሰቡም ስራውን እንድረዳለት ለማድረግ ብዙ ጊዜ ፈጅቶበት የነበረው ዝናቡ ጥረቱ ሁሉ በዘንድሮ ክረምት አፍርቶ ከጠበቀው በላይ ውጤት ያዘነበለት መሆኑን ተናግረዋል። በዚህ ሁለት አመት ምንም አይነት ገቢ አልነበረም። እኔም እንደማይመጣ እጠብቀው ነበር። ለምንድን ነው ይሄ ስራ ነው የመጀመሪያ። ቢያንስ አንድ አመት ቢበዛ ሁለት አመት ከሶስት አመትም ሊሄድ ይችላል እና ኦዳ እንደዚህ ነው ብለን ብዙ ለማስተዋወቅ ሙከራ አድርገናል። የሰው ኦዳ ችግኝ እንዴት ይበቅላል ብሎ ብዙ ጥርጣሬ ውስጥ ነበረ። ችግኞች በነጻና እንተክል ነበረ። ኦዳ ባዛሮች ላይ እንዲወተንእናሳይ ነበረ። ኦዳ ምንድን ነው የሚለውን ባገኘነው አጋጣሚ ፖስተሮችን ይለጥፍ ነበረ። እነኚህ ነገሮች ዘንድሮ ለመጣው ውጤት አስተዋጽኦ አላቸው እና ያን ያገለገልንበትን ፍሬ አሁን አግኝተናል። እና እግዚአብሔር ይመስገን። ዝናቡ ለአምስት ሰው ቋሚና ለአስር ሰው የጊዜያዊ ስራ እድል መፍጠሩንም አጫውቶኛል። ወጣት ዝናቡ የስራ ፈጠራ መምህር ለመሆን እንደምፈልግም አጫውቶኛል። ችግኝ የማፍላት ስራውን የማስፋፋት ሀሳቡንም አጫውቶኛል። ወጣቶች ራሳቸው ለራሳቸው ስራ መፍጠር የራሳቸውን ስራ መስራት አለባቸው ብሎም ይመክራል። የግል ስራ ውስጥ ሲኮን በየደቂቃ ማምጣት ይቻላል፣ በቀን ማምጣት ይቻላል። በቀን እንኳ ብናመጣው በቀን ያለውን ገቢ እንዲመጣ ብናደርገው ሶስት መቶ ስልሳ አምስት ቀናቶች ናቸው የምናገኘው ገቢ ወደዛ መግባት ነው የሚገባ። ያ ደግሞ ካሁን ነው የሚጀምረው። ጉልበታችን እያለ እኛ ሰርተን መለወት ስንችል ነው የሚቻለው እንጂ ጉልበታችን እየደከመ አቅማችንን እየደከመ ሲሄድ እየከበደ ነው የሚሄደው። ማንም ሰው ራሱን ለራሱ የፈጠረውን ስራ መስራት ካሰበና ስኬታማ ለመሆን ከፈለገ በምስራው ስራ መደሰት አለበት ብሏል ወጣት ዝናቡ ታከለ። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።